ሳውዲ አረቢያ የሚገኙ ኢትዮጵያውያን እየደረሰባቸው ነው ከሚባለው እንግልትና ጥቃት ጋር በተያያዘ ዋሽንግተን ዲሲ ላይ የሚገኙ ኢትዮጵያውያን ድምጻቸውን ለማሰማት ዛሬ ሳውዲ አረቢያ ኤምባሲ ፊት ለፊት ወጥተዋል። አሁንም እዚያው ነው የሚገኙት። እንዲያውም ከሰልፉ አስተባባሪዎች መካከል አንዷ የሆነችውን በስልክ አግኝቼ ስቱዲዮ ከመግባታችን ከጥቂት ደቂቃዎች በፊት አነጋግሬያታለሁኝ። ማሌት ሰለሙ ይባላሉ። ይህንን ነገር ኦርገናይዝ ካረጉት አካላት አብሮ መስራት ነው። አሁን የት ነው ያላችሁት? እዛውለን ያለነው ሳውዲ አረቢያ ኤምባሲ ፍለፍ ነው ሳውዲ አረቢያ ኤምባሲ ነው። ለወገኖቻችን ሳውን በስቃይ ላይ ላሉ ወገኖቻችን የሳውዲ መንግስት ጥበቃ እንዲያደርግላቸው የሚፈጸመውን የሰብአዊ መብት ጥሰት ደግሞ እንዲያቆም ለመጠየቅ ያናገራችሁት ሰው አለ? እስካሁን ድረስ ወይም ሞቶ ያናገራችሁ ሰው አለ? ያናገሩን ሰዎች የሉም፣ ግን በሁለቱም በር ኢማኒ ሁለት በሮች ጋር በመሆን ህጣችን እያሰማ ነው። ያንንም ጫና ለመፍጠር ነው እንግዲህ በሁለቱም በሮች እየሄደ ሰው ሊያናገሩን ፍቃደኛ እንዲሆኑ እስካሁን ድረስ እየጠየቀ ነው። ኦልሞስ ከአንድ ሰዓት ተኩል በላይ ሆኖናል፣ እየጠበቅናቸዋል። ከእናንተስ በብዛት ሳይሆን አንድ ወይም ሁለት ሰው እንደዚህ ገብቶ ለማነጋገር አልጠየቃችሁም? ቀደም ሲል ያደረሳችኋቸው መልእክት ወይም ደብዳቤ ነበረ? ከዛሬ በፊት ማለት ነው፣ ለሰልፍ ከመውጣታችሁ በፊት። አሁን በእኛ በኩል የተላከላቸው ደብዳቤ የለም፣ ማለት የወጣ ነገር የለም። ግን አሁን ፈቃደኛ ከሆኑና ወጥተው ካናገሩ መልሳችንን ለማድረግ ፍቃደኛ ነን። ግን ለማድረግ ዝግጁ የሆኑ አይመስሉም። በኢሜይልም በምንም ይሁን እንዲያውቁ አላደረጋችሁም? ቀደም ብላችሁ ብዙ ኢሜይሎች መልካውላቸዋል። ከተለያየ ግለሰቦች ጥያቄዎችን በተለይ ከአዘጋጅ ክፍሉ የተላከላቸዋል። ማህሌት፣ ለመሆኑ ሳውዲ አረቢያ ውስጥ ስላሉት ኢትዮጵያውያን እናንተ ያላችሁ መረጃ ምንድን ነው? ብዙ እንግዲህ ከብያውም ከግለሰቦችም ከዛ ሳውዲ አረቢያ ውስጥ አሁን ካሉ ነዋሪዎች ወይም በስራ ሄዱ ግለሰቦች ያገኛ ናቸው መረጃዎች ብዙ ኢትዮጵያያኖች በኢትዮጵያዊነታቸው ዶክመንትድ ያለመሆናቸው ብቻ ሳይሆን በኢትዮጵያዊነታቸው ጥቃት እየደረሰባቸው መሆኑን እኔ ገለጹልን ደግሞም በሚዲያውም በምኑ የምናየው ነገር ነው። ካለፈው ከሁለት ሳምንት በላይ የሳውዲ የፖሊስ ኦፊሻል በተሰጠው ጊዜ ወረቀታቸውን ያልጠረሱ ኢሚግራንት ወርከር ከውጭ የገቡ ሰራተኞች ማለት ነው ያ በስራ ሄዱ አው ግን ያው ምንድነው ወረቀት የላቸውም በሚል ፖሊስ በደል እየፈጠረባቸው ነው፣ እያሰራቸው ነው ከማሰርም አልፎ ደግሞ በአካባቢው የሚገኙ ሰዎች በመደብደብ፣ በማሰቃየት፣ በመግደል በመድፈር ብዙ ጥቃት እያደረሱባቸው ነው እና ይህንን ደግሞ ከራሳቸው ከዛው ካሉ ሰዎች መረጃዎች በተር በተለያየ አጋጣሚ በጣም እስ- ብዙ መረጃዎች ይወጣሉ፣ እየተነገረም ነው። ሚዲያም ብዙ እያለበት ያለ ጉዳይ ነው ና ጥቃቱ በጣም አስከፊ ደረጃ ላይ ደርሷል። አሁን በዚህ ሰዓት እየቀነሰም አይደለም። ያው የሚታየው ነገር በጣም የሚያሳዝን ነው። ጥበቃውን ሊያደርግላቸው የሚችለው አይል ወይም ማለትም የሳውዲ አረቢያ ፖሊስ እና የሳውዲ አረቢያ ኦፊ ያንን ለማድረግ እስካሁን ድረስ ፈቃደኛ አይደሉም፣ እያደረጉላቸውም አይደሉም። ይህንን ለመጠየቅ ነው እንግዲህ እዚህ ተገኝተን፣ ይህን ነገር በተቻለ መጠን የሳውዲ አረቢያ ኦፊሻልስ እና ፖሊሶች ወገኖቻችንን ከመግደል ወይም ጥቃት ከሚያደርሱባቸው ሰዎች እንዲከላከሏቸው ለማድረግ ነው። ከዛ በተረፈ ግን ያው ወደ ሀገራቸው ለሚሄዱትን ያው በአፋጣኝ ሁኔታ ሀገር እንዲወጡ ማድረግ ኃላፊነቱ እንግዲህ የሁለቱም የኢትዮጵያ መንግስትም፣ የሳውዲ አረቢያ መንግስትም መሆኑ ያው የታወቀ ነው። ከኢትዮጵያ መንግስት፣ ከአሜሪካ መንግስትስ የምትጠይቁት ነገር ይኖራል? ማለት የሳውዲ አረቢያ መንግስት ነው እንግዲህ በተደጋጋሚ ለመጠየቅ የታሰሩ ወገኖቻችን። ይሄ በሳውዲ አረቢያ እንግዲህ በወገኖቻችን ላይ እንዲህ ዓይነት ነገር ሲዘንበል የመጀመሪያው አይደለም። ከአመት ከሁለት አመት በፊት የምናስታውሰው ነገር ነው። ከሰላሳ አምስት በላይ ሲደሮች በጸሎት ላይ ያሉ ታሰሩት እና በጣም ረጅም ጊዜ ከአራት አምስት ወር በላይ የፈጀ በፈጀ ሂደት ነው የተፈቱት። እና ይሄ መጀመሪያ አይደለም። ነገር ግን በመጠየቃችን እና ደጋግሞ ጥያቄያችንን የሳውዲያውያን መንግስት ደጋግመን በመጠየቃችን ያለፉት ሰላሳ አምስት እስረኞች ተፈተዋል። እና በዛው መልክ እንግዲህ ይሄ ደግሞ ቁጥሩ በጣም ሰፊ ስለሆነ እና ደግሞ ብዙ ስለሆኑ ጥቃቱም በዛ ላይ ከዛ የዋሰ ስለሆነ በሳውዲ አረቢያ የመንግስት ኦፊሻል ስም በነዋሪዎቹ ሕብረተሰቡም ጥቃት እየደረሰባቸው ስለሆነ ኢትዮጵያ ያሆነ ጥያቄያችን በሰፊው መሆን እንዳለበት እናምናለን። ስለዚህም ነው እንግዲህ በተደጋጋሚ ከዛሬ ቀጣዮች ቀይ ጥቂት ቀናትም እስከ ሚቀጥሎ ሳምንት መጨረሻም ድረስ እንደሰማት ሆነ ብዙ ሰላማዊ ሰልፎች ይደረጋሉ። በየሀገራቱ የተለያዩ ሰልፎች ይደረጋሉ። በእንደዛ መልክ ነው እንግዲህ ጫና ለመፍጠርና መደረግ ያለበትን ነገር እንዲያደርጉ እየሞከር ነው ያለ። ወደዚሁ አሁን ወዳላችሁበት በት የሳዑዲ አረቢያ ኤምባሲ በዋሽንግተን ዲሲ የመመላለስ ሀሳብ አላችሁ ማለት ነው ሰሞኑንም? አዎ። አሁን እንግዲህ የሚቀጥለው ማለት አሁን የፊታችን ሰኞ የሚደረግ ሌላ ሰፊ የሰላማዊ ሰልፍ አለ። ተማሪዎች እንደሰማሁት አንድ ሌላ ሰላማዊ ሰልፍ አለ። ባለማንነት የተዘጋጀው አካንት ካላወቁ ግን፣ እንደዚያ ሦስተኛም እንዳለ ተመቻለ ነው። በተለያየ ከተሞች፣ በቴክሳስ፣ በአትላንታ፣ በሲያትል፣ በአሜሪካ ውስጥ ብቻ ማለት ነው። እነዚህ ቦታዎች ላይ ሰላማዊ ሰልፍ እንደሚደረግ ነው። አሁን ዓርብ ማለት ነው። ዓርብ እነዚህ ከተሞች ላይ ነገ ማለት ነው። አዎ ነገ አትላንታ የቴክሳስ ማድንግ ነገር ነው፣ የሚሰኘ የሲያትርም ለዚዋሰብቻለሁ በካናዳም በኦቶዋና በቶሮንቶ ሰርኮች እንደሚደረጉ መረጃዎች ያ ለመሆኑ፣ በዚህ በዛሬው የዋሽንግተን ዲሲ ስብሰባ ላይ ሰልፍ ላይ ስንት ሰው ተገኝቷል? ስንት ሰው ወጣ? አሁን እንግዲህ የቁጥሬ ግምት ትክክል ከሆነ ወደ አምስት መቶ ሰው አክል ሊሆናል፣ ግምት ነው እንግዲህ መፈክሮቹ አሁን እየተሰሙ ያሉት የተያያዙት ምን ምን ይላሉ? እስቲ ንገርኝ የተወሰኑት የተለያዩ መፈክሮች ናቸው። አሉት አንዳንዶቹ ስታፍ ለቫለንስ አገንስት ሚልአለ በኢትዮጵያውያን የፍልሰት ሰራተኞች ላይ የሚደርሰው ጥቃት ይቁም ይላል። አንደኛው ግድያው ይቁም ይላል። ወደ ሀገራቸው የኢትዮጵያን የዶሜስቲክ ወርከርስን ወደ ሀገራቸው ናቋቸው። ሌክሲም ንዴ ማቁም ሚል አንቀራለን ሰራተኞች ወደ ሀገራቸው እንዲመለሱ እነዚህን የመሳሰሉ መፈክሮች ናቸው እንግዲህ የሚሰሙት፣ በተደጋጋሚ የሚነገሩ ያው በኢትዮጵያውያን ላይ ወደብ ይቁም፣ መግደል ይቁም፣ ቶርቸር ይቁም የሚሉ ናቸው አሉት። ኢትዮጵያውያን እንደናንተ ሰዎች ናቸው የሚል ማለት፣ በጣም ብዙ ዝም ብለው ያለው እና ስሜታዊ ስለሆነ አሁን በመፈክሩን ብቻው ለማሰማት ትንሽ አስቸጋሪ ሳይሆን አይቀርም ከአንድ ጊዜ Yeah. Mm -hmm. እሺ ወይዘሪት ማለት በጣም አመሰግናለሁኝ።